የባህል መድረክ በዚህ ዝግጅታችን የዛሬ 500 ዓመት ማለትም እንደ ኢሮፓውያን አቆጣጠር በ1517 ዓ ም የተፈጸመን አንድ ሃይማኖታዊ ክስተት አንስተን በቅርቡ የኢትዮጵያውያን ማህበረሰብ አባላትን ካነጋገረና ካከራከረ አብይ ርዕሰ ጉዳይ ጋር እያነጻጸርን ለመቃኘት እንሞክራለን። የሉተራን ወንጌላውያን የክርስትና እምነት መስራች የሆነው ጀርመናዊ ፕሮፌሰር ማርቲን ሉተር ሃይማኖታዊ የታድሶ ለውጥ እንቅስቃሴ ያካሄደበት ወቅት ነበር ይህ ዘመን። ሉተር በቫቲካኗ የካቶሊክ ቤተ ክርስቲያን ይፈጸማሉ ያላቸውን አንዳንድ የአሰራር ግድፈቶችና የወንጌል አተረጓጎም ስህተቶች እንዲታረሙ በመጠየቅ በላቲን ቋንቋ ያዘጋጀውን ዘጠና አምስት ያህል የምዕራፍ ማሻሻያዎች እንዲሁም የውይይትና የክርክር ረቂቅ ሀሳቦች ሰሜን ማዕከላዊ ጀርመን ቪተንበርግ ክፍለ ሀገር ዛክሰን አናሀልት ከተማ ለሚገኙ አብያተ ክርስቲያናት ካቀረበ በኋላ ተከታዮቹን አሰባስቦ የሉተራን ወንጌላውያን ክርስትና እምነትን ማስፋፋቱን ሃይማኖታዊ የታሪክ ድርሳናት ያስረዳሉ። በ16ኛው ክፍለ ዘመን በተለይም አውስቡርግ ከተማና ቪተንበርግ ውስጥ እንቅስቃሴውን የጀመረው የሉተራውያን የክርስትና እምነት በስዊድንና በሌሎችም የስካንዲኔቪያን ሀገራት ከተስፋፋ በኋላ ከ17ኛው ክፍለ ዘመን ጀምሮ በሰሜን አሜሪካና በዓለም ዙሪያ አያሌ አማንያንን ማፍራቱንም ከመረጃዎች መገንዘብ ይቻላል። በያዝነው የ21ኛው ክፍለ ዘመን የወጣን አንድ ጥናት ጠቅሶ የኢንሳይክሎፒዲያ ብሪታኒካ ወደ ጥበብ እንደገለጸው ከ74 ሚሊዮን የሚልቁ የሉተራን የክርስትና ማንያን በአለም ዙሪያ ይገኛሉ። በኤርፎርት እና በቪተንበርግ ዩኒቨርሲቲዎች በፍልስፍናና በስነ መለኮት የተመረቀው ሉተር በ39 ዓመት ዕድሜው ከጥንታዊቷ የሂብሩና ከግሪኩ የላቲን መጽሐፍ ቅዱሶች የተተረጎመ የሉተራውያን መጽሐፍ ቅዱስ በማዘጋጀትም እስከ ዛሬ የእምነቱ ተከታዮች እንዲጠቀሙበት አድርጓል። ይኸው መጽሐፍ ቅዱስ ደግሞ በየዘመናቱ የቃላትና የይዘት ማሻሻያ ለውጦች እየተደረጉበት ነበር አገልግሎት ላይ ሲውል ቆየው። ዘንድሮም በያዝነው ዓመት ማርቲን ሉተር ሃይማኖታዊ የተሃድሶ ለውጥ እንቅስቃሴ ያካሄደበት የፕሮቴስታንት እምነት 500ኛ ዓመት የምስረታ በዓል በልዩ ልዩ ስነስርዓቶች በዓለም ዙሪያ ሲከበር ቆይቷል። እዚህ ጀርመን ውስጥም በዓሉን ምክንያት በማድረግ ከ30 ዓመታት በላይ ጥቅም ላይ የዋለውን የሉተራን መጽሐፍ ቅዱስ ጥንታዊ የመልእክት ይዞታውን ሳይቀይር የወቅቱን የቋንቋና ይዘት አጠቃቀም መሰረት ባደረገ መልኩ አሻሽሎ ለህትመት ማቅረብ አንዱ የዝግጅቱ መርሃ ግብር ዋና አካል ነበር። ከጀርመን የሉተራን ቤተክርስቲያን አመራሮች የወጣ መግለጫ እንደሚጠቁመው የአውሮፓውያን አቆጣጠር በ2010 ዓመተ ምህረት በተቋቋመው አዲሱ የመጽሐፍ ቅዱስ የማሻሻያና የህትመት ስራ መርሃ ግብር ላይ ከሰባ የሚበልጡ የእንግሊዝኛ፣ የጀርመን፣ የግሪክ፣ የሄብሩና ሌሎችም ቋንቋዎች ባለሙያዎች እንዲሁም የስነ ልሳን፣ የስነ መለኮትና የፍልስፍና ጠቢባን የተካተቱበት ስድስት አመራር አባላት ያሉት ቡድን መቋቋሙን ለማወቅ ተችሏል። የሂብሩና የግሪክ መጽሐፍ ቅዱሶችን መሰረት ያደረገው የጥናት እና የትርጉም ስራው የቀድሞ ሃይማኖታዊ ዳራውን እና ጥንታዊ ታሪካዊ ይዘቱን ጠብቆ ተጠናቆ ለህትመት ከመብቃቱ በፊትም የሉተራን አብያተ ክርስቲያናት መሪዎች የተሳተፉበት ትልቅ ጉባኤ ተጠርቶ ሰፊ ውይይት ከመካሄዱም በላይ ገንቢ አስቴትና ሀሳብ ተሰጥቶበታል ተብሏል። በዚህ ሁኔታ ተስተካክሎ ታርሞና በአስቴት ዳብሮ የተዘጋጀው አዲሱ መጽሐፍ ቅዱስ በመጨረሻ ለጀርመኑ ወንጌላውያን ቤተክርስቲያን ህብረት ጠቅላላ ጉባኤ ቀርቦ ከጸደቀ በኋላ ታትሞ ለህዝብ እንዲሰራጭ መደረጉም በኃላፊዎቹ ተብራርቷል። ፕሮፌሰር ክሪስቶፍ ኬል የጀርመን ሉተራን ወንጌላውያን ቤተ ክርስቲያን መንበር በአዲሱ የሉተር መጽሐፍ ቅዱስ ዝግጅት ላይ ከፍተኛ ዝግጅትና ጥናት እንደተደረገ ነው የሚገልጹት። ይሁንና ጀርመን ኒደርዛክስን ክፍለ ሀገር በሚገኘው የሄደልሳይም ዩኒቨርሲቲ የሥነ መለኮት የትምህርት ዘርፍ ምሩቅ የሆኑት እና በጀርመን ኤቫንጀሊካል ቤተ ክርስቲያን ውስጥ የሚያገለግሉት ዶክተር ፓስተር በንቲ ውጅሉ የሉተራን ወንጌላዊያን ቤተ ክርስቲያን በቅርቡ አሳትሞ ለንባብ ባበቃው አዲሱ የመጽሐፍ ቅዱስ ቅጂ ዙሪያ ኦፕራይድ ልተሰኛ አንድ እንግሊዘኛ ገጽ የሰጡት ቃለ መጠይቅ በአንዳንድ የኢትዮጵያን ማህበረሰብ ዘንድ ክርክርን ውዝግብንና ቅሬታን ይዞ ብቅ አለ። ፓስተሩ ግሪኮች መጽሐፍ ቅዱስን ከሂብሩ ወደ ላቲን ሲተረጉሙ የአፍሪካን ህዝብ ስልጣኔ የሚገልጸውንና የጥቁር ህዝቦች መጠሪያ የሆነውን ኩሽ የሚለውን ቃል ትተው ኢትዮጵስን በመጠቀም ስህተት መስራታቸውን ይገልጻሉ። እንደ ፓስተሩ እምነት ግሪኮቹ ኢትዮጵስ ለሚለው ቃል የሰጡት ትርጓሜ ቆዳው የተቃጠለ ህዝብ እንደማለት ነው ኩሾች ግን ጥቁሮች እንጂ ቆዳችን የተቃጠለ ባለመሆኑ እንዲህ አይነቶቹ ስህተቶች ጊዜ ያለፈባቸው ትርጓሜዎችና የተዛባ ስሜትን የሚፈጥሩ ቃላቶች መለወጣቸው ተገቢነት አለው የሚል ጽኑ እምነት እንዳላቸውም ነው በቃለ ምልልሱ ላይ ያብራሩት። በቀድሞ መጽሐፍ ቅዱስ 45 ያህል ቦታዎች ላይ ተጠቅሰው የነበሩት የኩሽን ህዝብ ክብር የሚነጉት የጀርመንኛው ሞህር ማለትም ጥቁር ህዝብ የሚለው ቃልም ሆነ ኢትዮጵስ ተሰርዘው በኩሽ መተካታቸው አስደስቶኛል ሲሉም ፓስተር በንት ይጠቁመዋል። ይኸው ድረገጽ ፓስተሩ በአዲሱ የህትመት ስራ ላይ ትልቅ ሚና እንደነበራቸውም ነው ጨምሮ ያብራራው። ኢትዮጵስ የሚለው ቃል በኩሽ ተተክቷል ከሚለው የፓስተር በንቲ ማብራሪያ ይልቅ ስለ ኢትዮጵያዊነት ትርጓሜና ስሜት የሰጡት ትንታኔ፣ በተጨማሪም ሃይማኖትን ከብሔሮች ጋር እያነጻጸሩ የገለጹበት መንገድ ያላስደሰታቸው የኢትዮጵያውያን ማህበረሰብ አባላትም በተለያዩ ድረገጾች የኢትዮጵያን ስም ከመጽሐፍ ቅዱስ የማውጣት ዘመቻና ሴራ እንዲሁም ከሃይማኖታዊ ተቆርቋሪነት ይልቅ በዛች ሀገር ላይ የዘር ክፍፍልን ለመፍጠር የሚሞክር የፖለቲካ ስሜት የሚንጸባረቅበት ጥላቻን ያዘለ መልእክት ይመስላል የሚሉ ቅሬታዎቻቸውን ዛሬም ድረስ እየገለጹ ይገኛሉ። የግሪኩ ቃል ኢትዮጵስ ክብርን የሚያጎድለው ተብሎ በፓስተር በንት የቀረበውን ትንታኔ ውድቅ የሚያደርጉት እነዚሁ ጀርመን ፍራንክፈርት ከተማ ያነጋገር ናቸው። አስቴት ሰጪዎች በመሰረቱ የሚቃጠል ነገር መጥቆሩ አይቀርም። እኛ ደግሞ በአየር ጸባይም ይሁን በተፈጥሮ ምክንያት ጥቁር ህዝቦች መሆናችን የሚካድ አይደለም። የቃላት ስንጠቃ ካልሆነና ሌላ የፖለቲካ ተልእኮ ከጀርባው ከሌለው በስተቀር የግሪኩ ቃል ኢትዮጵስ ጥቁር ህዝቦች ለመሆናችን አመላካች በታሪክም ቢሆን የጥቁር ህዝቦች ነጻነት ፋና ወጊ ተምሳሌት መሆናችንን ለዓለም ማህበረሰብ በጋድ ያስመሰከረን መሆናችን መታወቅ ይኖርበታል ሲሉም ስሜታቸውን ገልጸውልናል። እንደ ፓስተር በንቲ ማብራሪያ በአዲሱ የጀርመን መጽሐፍ ቅዱስ ህትመት ከተቀየሩት መካከል ለምሳሌ በመዝሙረ ዳዊት 6831 ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው በኩሽ ከተተኩት አንዱ ነው። በስህተት ተረስቷል ያሉትንም በኤርምያስ የኢትዮጵያ ቆዳውን ነብር ዥንጉርጉርነቱን ይቀይራልን የሚለው መልእክት ላይ ኢትዮጵያ ተሰርዞ በኩሽ እንዲተካ ለመጽሐፍ ቅዱስ አሳታሚ ቡድን ሀሳብ ማቅረባቸውንም ፓስተር በንቲ በቃለ ምልልሱ ላይ በስፋት ገልጸዋል። እውነት እንደተባለው የጀርመኑ ሉተራን ወንጌላውያን ቤተ ክርስቲያን ኢትዮጵያ የሚለውን ስም በሙሉ በቅርቡ አሳትሞ ባሰራጨው አዲሱ መጽሐፍ ቅዱስ ሰርዞ አውጥቷል። ከሰረዘስ የጥናቱ መሰረታዊ ምንጭ ምንድን ነው? በህትመቱ መርሃ ግብር ውስጥ የፓስተር በንቲ ኡጁሉ ሚናስ ምን ነበር? በህብረተሰባችን አእምሮ ውስጥ ሲብላሉ ለቆዩት ለእነዚህና ተዛማች ጥያቄዎች የዝግጅታችን ምላሽ ለመስጠት ይሞክራል። ፍራንክፈርት ከተማ ነዋሪ የሆኑት የቀድሞው የኢትዮጵያ ንጉሠ ነገሥት ቀዳማዊ ኃይለሥላሴ ቤተሰብና በጀርመን የአፍሪካ ጉዳዮች ልዩ አማካሪ ዶክተር ሉል አስፋውሰን አስራ ስራ ተካሳ የኢትዮጵያ ስም በሉተራን አዲሱ መጽሐፍ ቅዱስ ውስጥ ተሰርዟል ተብሎ የተሰራጨው ዘገባ ካስደነገጣቸው ኢትዮጵያን መካከል አንዱ ናቸው። ዶክተር ሉል አስፋውሰን የቤተ ክርስቲያኑ ኃላፊዎች በጉዳዩ ላይ ማብራሪያ እንዲሰጧቸውም ጠይቀው ነበር። ኃላፊዎቹ በዶክተር በንቲ በኩል በተሰራጨው የተዛባ መረጃ ማዘናቸውንና በመጽሐፍ ቅዱሱ የጥናት ቡድን ውስጥም አለመሳተፋቸውን በደብዳቤ ገልጸውላቸዋል። ፕሮፌሰር ክሪስቶፍ ኬል፣ የጀርመን ሉተራን ወንጌላዊያን ቤተ ክርስቲያን መንበርና የአዲሱ መጽሐፍ ቅዱስ የሕትመት መርሃ ግብር ዋና የቡድን መሪ፣ ለዶክተር ሉላስ ፋውሰን ስለ ጉዳዩ የሰጧቸውን ማብራሪያ በአጭሩ ገልጸውልናል። በንቲ የሚባሉት የሉተረን ቤተ ክርስቲያን ቄስ ባወጡት ዘገባ ላይ በአዲሱ የሉተር መጽሐፍ ቅዱስ ታርሞ በመወጣው ማለት ነው። በምንም አይነት ኢትዮጵያ የሚባል ነገር አልገባም ብለው ነበረ የተናገሩት። ይህም በጣም አስደንግጦኝ፣ እንዴት ይሄ ሊሆን ይችላል በማለት የመጽሐፍ ቅዱሱን ትርጉም እንደገና ያስተረጎመው ዋና ኮሚቴ ሊቀመንበር የሆኑትን ጳጳስ ወዲያውኑ በወረቀት ጽፌላቸው ይሄ እንዴት ይሆናል እና ደንበኛ መግለጫ እንዲሰጡኝ ብዬ ጠየኳቸው። እሱም ካነበቡ በኋላ እጅጉን በጣም ተናደው ቀጥታ ለጀርመኑ የኤቫንጀሊካል ቸርች ላለው ጳጳስ ይሄንን ኮሚሽኑን ለአዲሱን የሉተርን ባይብል የሚያስተረጉመውን ኮሚሽንን ሊቀመንበር ለሳቸው ጽፈውላቸው እሳቸውም የሚከተለውን ወረቀት ላኩል እና ያ ወረቀትም በይፋ እንዲታደል እና በኢንተርኔትም እንዲወጣ ተደርጓል። እንግዲህ ይሄንን ወረቀት የጻፉልኝ የኮሚቴው ሊቀመንበር የሆኑት አባስ ኬለር የተባሉ የሉተራን ፕሮቴስታንት ቤተ ክርስቲያን መንበር የሆኑ ሰው ናቸው እና እሳቸው ነበሩ ይሄንን በሀያ ሺህ አስራ ሰባት አመተ ምህረት የወጣውን የሉተር አዲሱን መጽሐፍ ቅዱስ በሊቀመንበርነት የመሩት ለውጥ አልተካሄደም ነው የሚሉት። ዋናው ነገር ማወቅ ያለብን እኛ እስከዛሬ ድረስም በሉተር ባይብል ላይ ኢትዮጵያ የሚባለውን ከቀድሞ ጀምሮ እሱ የተረጎመው ከግሪክ ቋንቋ ካለው መጽሐፍ ቅዱሳት ስለሆነ በዛ ላይ ኤትዮጵያ የሚለውን የግሪክ ቋንቋ ከመጀመሪያው ጀምሮ እሱ ሞርን ላንድ ብሎ ነው የተረጎመው። ሞርን ላንድ ማለት ዘላንድ ኦፍ ሞር የጥቁር ሰው አገር ማለት ነው። ይሄንንም ያደረገበት ምክንያት በሙሉ ጥቁርንም ሕዝብ ከዛ ጋራ ከኢየሱስ ክርስቶስ ደህንነት ጋራ ለማዛመድ ብሎ ያደረገው ይመስላል። ይሄም ሆኖ አሁን የሊቀመንበሩ እንደሚነግሩት ከዛ ሌላ ግን ሁለት ቦታ ላይ አንዱ ኤስተር ነው ይመስለኛል። የመጽሐፈ ኤስተር ውስጥ ስለ ኢትዮጵያ የሚናገረውና ሁለተኛ ደግሞ እኛ መልከ ጸዲቅ ብለን የተናገርነውን ሰውዬ የእሱን የኢየሩሳሌም ጉብኝትና በዲያቆኑ በፊልጶስ መጠመቅ የሚያስረዳውን ቦታ በሐዋርያት ስራ ላይ ያለውን እሱን ኢትዮጵያ ተብሎ እንዲቀመጥ ተደርጓል። ዝርዝሩን እሳቸው ወረቀት ላይ ልታገኘው ትችላል። ዶክተር በንቲ ግን በሙሉ የኢትዮጵያ የሚለው ቃል ኩሽ በሚል ተተክቷል የሚል ነው መግለጫ የሰጡት። እሱ አይደለም። እሱን ታገኘዋለህ እንግዲህ ኦፊሻሊ የተነገረው የጳጳሱን ቃላት እዛ ላይ ልታገኘው ትችላል። አሁን እንደነገርኩህ ነው። እንደውም ጨምርንበት ነው የሚሉት ኮሚቴ ውስጥም አልነበሩም በንቲ ብሎ ነው። ሁሉም እዛ ላይ ተጽፏል። አዲሱ የጀርመን ሉተራን መጽሐፍ ቅዱስ በህዝቦች መካከል አንዳችም የጎሳ ልዩነትን የመፍጠር ዓላማ እንደሌለው የገለጹት ፕሮፌሰር ክሪስቶፍ ኬል ዶክተር በንቲን በአካል እንደማያውቋቸው ሆኖም የመጽሐፍ ቅዱስ የትርጉምና የማሻሻያ ስራ ከተጠናቀቀ በኋላ ብቻ በደብዳቤ አስቴት እንዲሰጡ በአሳታሚው የመራ ግብር ቡድን በኩል ጥያቄ እንደቀረበላቸው አስረድተዋል። ከዚህ ሌላ የፓስተሩ አስቴት በመጽሐፍ ቅዱሱ የትርጉም ስራ ላይ አንዳችም ለውጥ እና ተጽዕኖ አለማምጣቱንም ነው በግልጽ ያሰመሩበት። ፕሮፌሰር ኬል ላለፉት አምስት መቶ ዓመታት ጥቅም ላይ የዋለው ጥቁር ህዝብን የሚገልጸው የጀርመኑ ምሁር የሚለው ቃል ተሰርዞ ሲወጣ በምትኩ ኢትዮጵያ የሚለው ስም በሶስት ቦታዎች እንደገባና ቀሪውም በኩሽ መተካቱን አስረድተዋል። ይህም የሆነው እንደ ኤሮፓያን አቆጣጠር በ2013 ዓም ዊልሄም ጌሴኒዎስ በበርሊን ከተማ ባሳተሙት የሄብሮ መጽሐፍ ቅዱስ የኦሪት ዘፍጥረት ቃላት ማብራሪያ ወይም ሃይማኖታዊ መዝገበ ቃላት ላይ ኩሽ የሚለው ቃል ኑቢያን ኢትዮጵያን አባይንና አስዋንን አካቶ እስከ ግብፅ ትይዩ የሚዘልቀውን የመልክዓ ምድራዊ አቀማመጥ በዛም አካባቢ የሚኖረውን ሕዝብ የሚገልጽ መሆኑ በማብራራት ጉፍ የሚለውን ቃል በአዲሱ የማሻሻያ ስራ ላይ በአማራጭነት መጠቀም አግባብነት ያለው እንደነበረ ነው በደብዳቤ መልእክታቸው ሊያብራሩት። አሁን ባለንበት የአንደኛ ክፍለ ዘመን በጀርመንኛ ምሁር ወይም ጥቁር ሕዝብን የሚገልጸውን ቃል መጠቀም የተዛባ ትርጉምና መጥፎ ስሜትን የሚፈጥር ሆኖ ተገኝቷል። ላለፉት አምስት ምዕት ዓመታት የሉተራን ወንጌላውያን እምነት መስራች ማርቲን ሉተር ተርጉሞ ያዘጋጀውና እስከ ዛሬ አገልግሎት ላይ የዋለው መጽሐፍ ቅዱስ ግን ቃሉን ሲጠቀምበት ነበር የቆየው። ሆኖም ቀደም ሲል እንደገለጽ ነው ከጀርመኑ ወንጌላውያን አመራሮች መግለጫ መረዳት እንደሚቻለው በአዲሱ መጽሐፍ ቅዱስ ላይ በምሁር ምትክ ኢትዮጵያም ሆነ ኩሽ የሚሉት ስሞች በተለያዩ የወንጌል ምዕራፎች ላይ ጥቅም ላይ እንዲውሉ ተደርጓል። በአጠቃላይ ይህ ብዙዎችን ለክርክርና ጭቅጭቅ የጋበዘ ርዕሰ ጉዳይ በጥቂት ሰዎች አስተያየትና ሀሳብ ብቻ የሚቋጭ ሳይሆን የተለያዩ የታሪክ ምሁራንና የሃይማኖት ሊቃውንት በጥልቀት ሊመክሩበት የሚገባ መሆኑንም ነው ዶክተር ልዑል አስፋ ወሰን አጽንኦት ሰጥተው በመጨረሻ የገለጹልን። እንደዚህ አይነቱን ነገር አካዳሚክ የሆነ ዲቤት ለመክፈት የሚረዳ ነው። በሁለትና በሶስት ቃላት የሚሆን ነገር አይደለም። ይሄ ነው ዋናው ነገር። ሞርን ላንድ ብለው ቢተዉት ኖሮ በሙሉ ጥቁሩን ሕዝብ የሚያቅፍ ነገር ነበር። ነገር ግን እንደምታውቀው ሞር የሚባለው ወይ በእንግሊዝኛ ሙር የሚባለው ቃል ፖለቲካሊ ኮሬክት አይደለም። ኢትዮጵያ የሚለው ሁሉን አቅፍ ጥቁርን አገር አቀፍ የነበረ ጥያቄ ስለሆነ በሙሉ ይሄ ነገር የመጣው ለነጮች ብቻ አይደለም ለአለምን ነው ጥቁሮቹንም እንደ ሰው የማይቆጠሩትን እሱን አብሮ የሚያቅፍ ነገር ነው በማለት ነው ሞር የሚባለውን ነገር በጭራሽ ዩዝ ማድረግ የማይፈቀድ ስለዚህ ኩሽ ከሁሉን የሚያጠቃለለ ነገር ስለሚሆን እሱ ይሻላል ብለው ነው። ቀላል ነገር አይደለም ለማለት ያህል። ያው ዞሮ ዞሮ በተወሰነ ደረጃ ኢትዮጵያ የሚለውንም ኩሽ የሚለውንም ሁለቱንም የተጠቀሙት ሁልክ ነው። ይህ ኢትዮጵያ የሚባለው ቃል ኢትዮጵያን ብቻ አያካትትም። እኛ ይመስልናል። ይሄ መከተት የተጀመረው በብዙ አመት በኋላ ነው እንጂ ከዛ በፊት ኢትዮጵያ የሚለው የዱሮ ካርታዎችንም ንም ካየ በሙሉ አውሮፓውያኖች የሚያውቁትን አፍሪካ ብዙ አልነበረም። እስከ ሁለተኛው ካታራክት ድረስ ብቻ ያለው ነው። ከዛ በታች ውቅያኖስ ያለ ብለው ነው። ምክንያቱም ሰው ሄዶ ስለማያውቅ ያንን ኤትዮጵያ ነው የሚሉት ገና በኋላ ነው አፍሪካ ማለትም የተጀመረው በዛ ምክንያት ነው። ሞሮን የወሰደው ማርቲን ሉተር የወሰደው ኦፍኮርስ። አዎ ደግሞ አየህ፣ ያኔ ጥቁር ሰው አይደለም የሚል አስተሳሰብ የነበራቸው አውሮፓኖች ስለነበሩ በሉተር ጊዜ ያንን የለም እነሱንም ያጠቃልላል በሚል አንደበት የተሰራ ነው። ሞርን ያለው ለወደፊትም ለታሪካዊውም ለሆነ ነገር ምሁሮች መነጋገር አለባቸው። አድማጮቻችን በዛሬው የባህል መድረክ ፕሮግራማችን በቅርቡ በአዲስ መልክ ተተርጉሞና ታትሞ ለሕዝብ በተሰራጨው የጀርመን ሉተራን መጽሐፍ ቅዱስ ላይ የኢትዮጵያ ስም ተሰርዞ ወጥቷል ተብሎ የተሰራጨውን መረጃ አስመልክቶ በኢትዮጵያውያን ማህበረሰብ ዘንድ የተነሳውን ቅሬታና ጉዳዩ የሚመለከታቸው ወገኖች የሰጡንን ምላሽ በተመለከተ ያጠናቀርነውን ክፍል አንድ መሰናዶ በዚሁ አጠናቀናል። በሳምንቱ ቀጣይ መሰናዷችን ደግሞ ፍራንክፈርት ከተማ የሚገኘው ዋናው የኢትዮጵያ ወንጌላውያን ቤተ ክርስቲያን አመራሮች በፓስተር በንቲ ቃለ መጠየቅ ዙሪያ ላቀረብንላቸው ጥያቄ የሰጡንን ማብራሪያ ይዘን እንቀርባለን።